ቮይስ ኦፍ አሜሪካ። ተቋርጦ የነበረው የመማር ማስተማር ሂደት ዛሬ መጀመሩን የባህር ዳር ዩኒቨርሲቲ አስታውቋል። ሰላም በማውረዱ ስራ ውስጥ የሀገር ሽማግሌዎች፣ የከተማይቱ ነዋሪዎች፣ የጸጥታ መዋቅሩና የባህር ዳር ወጣቶች ጉልህ ተሳትፎ ማድረጋቸውን ዩኒቨርሲቲው ገልጿል። አስቴር ምስጋናው ዝርዝር አላት። ጥቅምት 29 ቀን 2012 ዓ.ም በኦልዲያ ዩኒቨርሲቲ በተከሰተ ግጭት የሁለት ተማሪዎች ሞት ተከትሎ በሀገሪቱ ባሉ የተለያዩ ዩኒቨርሲቲዎች ግጭቶች ታይተዋል። አለመረጋጋትም ተከስቷል። አለመረጋጋት ከታየባቸው ዩኒቨርሲቲዎች መካከል የባህር ዳር ዩኒቨርሲቲ አንዱ ነው። ተማሪዎች ለጥቂት ቀናትም ቢሆን በስጋት ምክንያት ትምህርታቸውን አቋርጠው እንደነበር እና ዛሬ መደበኛ ትምህርት መጀመራቸውን የመማር ማስተማሩን ሂደት ወደ ሰላማዊ መንገድ እንዲመጣ ተሳትፎ ያደረጉ የህብረተሰብ ክፍሎች የጋራ መግለጫ ሰጥተዋል። በባህር ዳር ዩኒቨርሲቲ የኢንፎርሜሽንና ስትራቴጂክ ኮሚኒኬሽን ምክትል ፕሬዚዳንት ዶክተር ዘውዱ ምሩ በዩኒቨርሲቲ ውስጥ መረጃዎችን በፍጥነት ለመለዋወጥ በተፈጠረው መዋቅር ተማሪዎችን ማረጋጋት እንደተቻለ ይናገራሉ። ችግሮች የሚነሱት ትክክለኛ ባልሆነ መረጃ፣ በተለይ በማህበራዊ ሚዲያ በሚናፈሱ መረጃዎች በመሆኑ ምክንያት ምናልባትም ደግሞ ሌላ ቦታ ላይ ወደ ግጭት የገቡ አካላት እዚህም ተመሳሳይ ነገር ይደርሳል በሚል ፍርሃት ያለባቸውን ተማሪዎች ከግቢ ውስጥ ከከፍተኛ አመራሩ ጀምሮ በፕሬዚዳንቱ የሚመራ አንድ የሰላም ኮሚቴ አለ። ተማሪዎች፣ የህብረት አመራሮች አሉ። የዩኒቨርሲቲው ከፍተኛ አመራር አለ። እኛ ያለንበት ከዛ ቀጥሎ የጸጥታ ኃይል አለ። የዩኒቨርሲቲ ውስጥ ሪዛድ የሚያደርግ የጸጥታ ቡድን አለ። ስለዚህ እነዚህ ሁሉ አካላት ያሉበት በየእለቱ በየግቢዎች ምን እየተከናወነ እንደሆነ ይገመግማሉ። እንደገና በየግቢዎች ያሉ ደግሞ ንዑስ ኮሚቴ አለ። ይሄ ኮሚቴ እስከ ዶርም የተማሪዎች ዶርም ድረስ እስከ መመገቢያ ክፍላቸው ድረስ እስከ ማንበቢያ ክፍሎች ድረስ እስከሚንቀሳቀሱባቸው ቦታዎች ድረስ ተማሪዎች በምን ሁኔታ ላይ እንዳሉ በየጊዜው እየገመገመ ትክክለኛ የሆነ መረጃ እየሰጠ እነዚህ ተጠናክረው በየእለቱ ስለሚንቀሳቀሱ ችግሮች ሳይኖሩ ወጡ፣ ልጆችም እየተመለሱ ዛሬ ግን ሙሉ በሙሉ ተማሪው ትምህርት ላይ ነው ያለው። ከባህር ዳር ከተማ ወጣቶች ከከተማ አስተዳደሩ ከሀገር ሽማግሌዎች ና ከከተማ ነዋሪዎች ጋር የተፈጠረው መዋቅር ደግሞ የዩኒቨርሲቲውን ግቢ መጠበቅና ተማሪዎች በከተማ ሲንቀሳቀሱ አንዳች ችግር እንዳይገጥማቸው ጥበቃ ያደርግ ነበር ያሉት በዩኒቨርሲቲው የአስተዳደር ጉዳዮች ምክትል ፕሬዚዳንት አቶ ብርሃኑ ገድፍ ናቸው። ተማሪውን እስከ ሌሊቱ ስድስት ሰዓት አምስት ሰዓት ድረስ እያወያየን ያሉ ችግሮችን መፍታት እንድንችል ሰፊ ጥረት ነው የተደረገው። ለዚህ እንዲረዳንም ከከተማ አስተዳደሩ ጋር የዩኒቨርሲቲው የሰላም አማካሪ ምክር ቤት አለ፣ የሀገር ሽማግሌዎች ና የሃይማኖት አባቶች ያሉበት እነሱም በማናገር የሃይማኖት አባቶችን ካፍቴሪያ ውስጥ እያስገባን አብረን ከተማሪው ጋር ምግብ እየበሉን እየተወያዩ ስራ መስራት እንዲችሉ ና ይሄ ደግሞ ዘላቂነት እንዲኖረው የከተማ ወጣት አደረጃጀት ሙሉ በሙሉ ለከተማው አገልግሎትም ለዩኒቨርሲቲ አገልግሎት የሚሰጡ እንደ ውሃ መብራት የሚመለከታቸው አካላት ባለቤት ሆነው እንዲሰሩ ሰፊ ውይይት ተካሂዷል። ወጣቱ ማመም ተደራጅቶ ዙሪያውን ዩኒቨርሲቲውን ጥበቃ እያደረገ ነው ያለው። ዩኒፎርም ለብሰው ነው የሚጠብቁት። በዚህ አማካኝነት ይደርሳል ተብሎ የሚታሰበው ነገር ሳይደርስ ነው የቀረው። በየክላሱ ደህንነታቸው መጠበቅ እንዲችል በየዶርሚተሪው እና በምግብ መመገቢያ አካባቢ የአልማብተና ፖሊስ አለ። ሁሉንም የዩኒቨርሲቲውን በተራ የሚጠብቁ ፖሊሶችን አሰማርተናል። ከዚህ አንጻር እስካሁን ድረስ ሰላማዊ ነው። በዚህም በመቀጣዩት ጊዜም ችግር ይደርሳል ብለን አናስብም። ሀገር ሽማግሌዎችም በፍርሀት ውስጥ የነበሩ ተማሪዎችን የማረጋጋት ስራ መስራታቸውን የባህርዳርና አካባቢ የሀገር ሽማግሌዎች ፕሬዚዳንት ሊቀ ህሮያን በላይ መኮንን ይናገራሉ። ወጣቱ ትውልድ ሀገር የማስቀጠል ኃላፊነት እንዳለበት መዘንጋት የለበትም ሲሉ መክረዋል። ወጣ ያሉ ልጆች ነበሩ። ወደ ስላሴ ቤተ ክርስቲያንም ወደ መሰረተ ክርስቶስ ቤተ ክርስቲያንም እነሱን ለማግባባት ትልቅ ስራ ተሰርቷል። በዋናነት የሌሎቹ ዩኒቨርሲቲዎች ስሜት እዚህ ላይም ትንሽ የሆነ ተጽዕኖ ፈጥሮ ስለነበር ስጋት ብቻ የመስጋትና በተለይ የኦሮሚያ ልጆች በስጋት መውጣት ጀምሮ ነበረ። ያንንም የኛ የሀገር ሽማግሌ አንድ ሰባት ሽማግሌዎች ተገኘን፣ አንድ የሃይማኖት አባትም ጠራን። በዚህ አማካኝነት ልጆችን መክረን አይዟችሁ ብለን አበረታተን ያው እንዲመለሱ አደረግና እና አሁን ደግሞ ወደ ሰላማዊ የመማር ማስተማር ሂደት እየተገባ ስለሆነ በጣም ደስ ብሎናል። ወጣቱን ትውልድ የመምከርና የማስተማር በአባቶችና በልጆች መካከል፣ በሽማግሌዎች እና በወጣቶች መካከል የተፈጠረ ክፍተት አለ። ያን ክፍተት መሙላት ከወጣቶች ጋር ሆኖ ለመስራት አንዱ ትልቁ አላማችን ነው። ከዚህም ጋር ተያይዞ ስለ ነገዋ ኢትዮጵያ ስለ ራሱ ህልውና ይችን ሀገር ማስቀጠል ማለት ወጣቱ ራሱን ማስቀጠል ማለት ነው፤ ሌላ ሀገር አይኖረውምና። በዚህ መንገድ ይችን ሀገር ተረጋግተን ተመካክረን ተቻችለን የትናንት ታሪክ እያነሳን ከመጣላት ይልቅ ስለ ዛሬ እና ስለ ነገ እያሰብን ብንሰራ መልካም ነው ብዬ አስባለሁ። ተማሪዎቹን ወክሎ የተገኘው ተማሪ አደባባይ ጋሻው በበኩሉ ተማሪዎች በዩኒቨርሲቲ ቆይታቸው ችግሮች ሲፈጠሩ እንደ ተማረና እንደ ሰለጠነ ሰው በውይይት የመፍታት ልምድ ለማዳበር አቋም መያዙን ይናገራል። ልክ እንደ ተማረ ሰው ቻሌንጅ የማድረግ የመሞገት፣ የመወያየት እንጂ ወደ ሌላ ወደ ብሔር ወደ ምን ወደ ምን የሚለውን ነገር ባህር ዳር ዩኒቨርሲቲ ተማሩ እየኮነነ እያወገዘ የተሻለውን ነገር ልክ የወደፊቱ ኢትዮጵያ ልክ እንደተማረ ኃይል መገንባት እንዳለበት እንዳለበትና ሰላም ማስተማራችን በሰላም ማስቀጠል እንዳለበት በመጨረሻም ችግሩ ተከሰተ ከተባለ ቀን ጀምሮ የባህር ዳር ከተማ ወጣቶች ተደራጅተው ከግቢ የወጡ ተማሪዎችን እንዲሁም ግቢውን በመጠበቅ ላደረጉት ትብብር ዩኒቨርሲቲው ምስጋና አቅርቧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።